ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር፣ ሁነቶችና ታሪኮች በኤስቤስ አማርኛ። አውስትሬሊያ ውስጥ ወንጀል የፈጸሙ ጎልማሶች ጉዳይ የሚከውኑት በአውስትሬሊያ የወንጀል ፍትሕ ሥርዓት ነው። በወንጀል ድርጊታቸውም ጥፋተኝነታቸው ከተረጋገጠ በኋላ የሥርዓት ብይን ጊዜያቸውን የሚያሳልፉት በማረሚያ ተቋማት ውስጥ ይሆናል። እስር ቤቶቹ አስከፊ የማረሚያ ቤትነታቸው ለታሳሪዎች ብቻ ሳይሆን ለቤተሰቦቻቸውም ጭምር ነው። አውስትራሊያ ውስጥ 115 የመንግስትና የግል ማረሚያ ቤቶች ያሉ ሲሆን የሚተዳደሩትም በክፍለ አገራት የፍትህ ስርዓት ነው። እያንዳንዳቸውም የየራሳቸው ማረሚያ ቤቶች አላቸው። የአውስትሬሊያ ስታሲክስ ቢሮ የአውስትሬሊያን እስረኞች ቁጥር ዝርዝር መረጃዎችን ይሰበስባል። ይህንኑ አስመልክተው የአውስትራሊያ ስታሲክስ ቢሮ ብሔራዊ የወንጀልና ፍትህ ስታሲክስ ማዕከል ዳይሬክተር ዊልያም ሚለን ሲናገሩ በጁን 2021 43 ሺ እስረኞች የጎልማሳ ማረሚያ ቤት ስርዓት ውስጥ ነበሩን ከነሱ ውስጥም ከ15000 በላይ የሆኑቱ ገና ያልተበየነባቸው ናቸው። 92 ፐርሰንቱ ወንዶች ሲሆኑ 8 ፐርሰንቶቹ ሴቶች ናቸው። እስረኞች በአማካይ ሦስት ዓመት ተኩል ያህል እስር ቤት ውስጥ ያሳልፋሉ። ብይን ያልተጣለባቸው የፍርድ ጊዜያቸውን ለማግኘት ሦስት ነጥብ አራት ወራት ያህል ይቆያሉ ብለዋል አክሎም የአቦርጂናልና ቶረስ መሽመጥ ደሴት እስረኞች ቁጥር መጠን በንጽጽሮች እጅግ ከፍ ያለ መሆኑን ሲያስረዱ፣ ከ100 ሺህ በላይ ጠቅላላ ዜጎች 214 እስረኛ ጎልማሶች ሲሆኑ ለአቦርጂናልና ቶረስ መሽመጥ ደሴት ሰዎች ግና 2412 ያህል ነው። ያም አስር እጥፍ መጠኑ ከፍ ያለ ነው ብለዋል። የኒው ሳውዝ ዌልስ የምዕራብ ሜትሮ እስረኞች ዳይሬክተር ኢማ ስሚስ ሶስት አይነት የእስር ቤት ጥበቃ ደረጃዎች እንዳሉም አንስተው ሲያስረዱ ከፍተኛ፣ መካከለኛና ዝቅተኛ የጥበቃ ደረጃዎች ያሏቸው ማዕከላት አሉን። እንደ ሽብርተኝነት ባለ ወንጀል እስር የተፈረደበት ግለሰብ ከፍተኛ የጥበቃ ደረጃ ያለበት ማዕከል ይታሰራል ሲሉ ገልጠዋል። እስረኞች ወደ ማረሚያ ቤቶች እንዲወርዱ የእስር ምክንያታቸውና የብይን ጊዜያቸው በዝርዝር መረጃ ከተመዘገበ በኋላ በየደረጃ ባሉ ማረሚያ ክፍሎች ይመደባሉ። እስረኞቹ አንዴ የማረሚያ ቤታቸው ውስጥ ከገቡ በኋላ የጤና ክሊኒክ ምርመራ እንዲያደርጉና እንደ ቤት ውስጥ አመፅ ባህሪ፣ የጤናና የወላጅነት ኃላፊነቶችን የመሳሰሉ የስልጠና ፕሮግራሞችን እንዲከታተሉም ግድ ይሰኛሉ። የፍርድ ጊዜያቸውን ይጠባበቁ ካሉ እስረኞች ውጭ ሌሎች እስረኞች እንደየክህሎታቸውና ፍላጎታቸው እንዲሰሩም ይደረጋል እንደ ተቋማቱ ሁኔታ የጽዳት የማድ ቤት የጥገና የዳቦ መጋገሪያ የማተሚያ የምህንድስና የሱቆች የመሳሰሉ ስራዎች ላይ ይሰመራሉ የእስር ጊዜያቸው ቅነሳ ሳይደረግበት ሙሉ እስራት ጊዜያቸውን በእስር ቤት እንዲያሳልፉ ከተወሰነባቸው በስተቀር ሌሎች እስረኞች በምህረት የእስር ጊዜያቸው እንዲያጠር ሊደረግም ይችላል። አውስትራሊያ ውስጥ እስረኞች ያሉበትን ስፍራ ለማወቅ ያልቻሉ የቤተሰብ አባላትም የማረሚያ ግልጋሎቶች ዲፓርትመንት ዘንድ በመደወል አድራሻቸውን ጠይቀው ማግኘት ይችላሉ። እስር ቤት ሄደው ለመጎብኘት የሚሹ ከሆነም ቀደም ብለው ወደ ማረሚያ ማዕከሉ በመደወል የጉብኝት ቀን ቀጠሮ መስያዝ ይገባቸዋል። ማረሚያ ቤቱ የጉብኝት ቀንና ሰዓታቱን ቆርጦ ይነግረውታል። እንዲሁም ለእስር ጉብኝት ሲመጡ አለባበስ መስፈርቶች ምን እንደሚሆኑም ይገልጥሎታል። የታራሚዎች ሕይወት አዋኪ የሚሆነው በማረሚያ ቤቶች ውስጥ ብቻ ሳይሆን ከማረሚያ ቤት ከወጡም በኋላ ተመልሰው ለወንጀል ተግባር እንዳይደረጉ በርካታ ድጋፎች ያስፈልጋቸዋል። የአውስትሬሊያ ምርታማነት ኮሚሽን ሪፖርትን ጠቅሰው አቶ ዊሊያም ሲናገሩ አርባ ስድስት ፐርሰንት ያህል እስረኞች በሁለት ዓመታት ጊዜያት ውስጥ ደግሞ ጥፋቶችን ይፈጽማሉ ይላል። በአሁኑ ወቅት በተመሳሳይ ሁኔታ ከስር ላይ የሚገኙ እስረኞችነት የሚያመለክት መስፈሪያዎች አሉን። 60 ፐርሰንት ያህሉ ከእስር ጊዜያቸው በፊት በጥፋት ተግባር ላይ የተሰማሩ መሆኑን የሚያመለከቱ አሃዞች አሉን። ያ ማለት ገና ከእስር ከተፈቱ በኋላ ባሉት ሁለት ዓመት ጊዜያቶች ውስጥ ብቻ ነው ማለት አይደለም፣ ዳግም ጥፋት የፈጸሙት ከዚያ ቀደም ባሉ ጊዜያትም ሊሆን ይችላል ብለዋል። እስረኞች በተደጋጋሚ የጥፋት ተግባራት ላይ እንዳይገኙ ለማገዝ በበጎ ፈቃደኞች የሚንቀሳቀሰው ቢሃይንድ ባርስ የበጎ አድራጎት ድርጅት ለቤተሰብ እያደረገ ያለው እገዛ በየጊዜው ከፍ እያለ መሄዱን የድጋፍ ሰጪው ድርጅት መስራች እና በእስር ቤት የሚገኝ ታራሚ ቤተሰብ ያላት ናዲያ ተናግራለች። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ slash am Hurricane Hugo